ባሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃን ነው። ቸሩ አምላካችን ለዚህ ስላበቃን፣ ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽአት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽአት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት። ዓመቱን በቸርነትህ ከለልከው፣ በቸርነትህ ዓመታትን ታቀዳጃለ መዝሙር 65 አስራ በዚህ ዓመት ስላደረገን ታላቅ በረከት እና መጪውን ዓመት ደግሞ በእግዚአብሔር ጸጋ የምንዘልቅበትን ኃይል የምናገኝበት የተለየ ፕሮግራም ይዘንላችሁ ቀርበናል። ፓስተር ተመስገን ይህንን ግሩም ድንቅ ፕሮግራም ይዘውልን ቀርበናል ቀርበዋል። በሚኖረን ጊዜ የእግዚአብሔር ቸርነትና ምሕረት አብሮን እንዲሆን እንጸልያለን። አሁን ወደ ፕሮግራሙ እናመራለን። በክርስቶስ ኢየሱስ ስም ሰላም ላችኋለሁ እንደምን አላችሁ ይህ በተለየ ሁኔታ ለዚህ ለዓመቱ መዝጊያ የቀረበ በአማርኛው ክፍለ ጊዜ የቀረበ ልዩ ፕሮግራም ነው አቤነዘር ይላል እግዚአብሔር እስከዚህ ድረስ ረድቶናል ይህ ልዩ ፕሮግራም በዚህ ሳምንት እግዚአብሔር አምላካችን ዓመቱን ሙሉ ስለተሸከመን ስለረዳን ስላልተለየን እግዚአብሔርን የምናመሰገንበት ሳምንት ነው በጾም በጸሎት በእግዚአብሔር ፊት የምንቀርብበት ሳምንት ነው። የምስጋና ነዶዎቻችንን ይዘን በአምላካችን በእግዚአብሔር ፊት የምንቀርብበት ሳምንት ነው። ለዚሁም ደግሞ ለቀሪው ዘመናችን ለሚመጣውም ዘመን እግዚአብሔርን የምንለምንበት፣ ምሕረቱን የምንለምንበት፣ እርዳታውንና ምሬቱን የምንለምንበት ጊዜ ይሆናል። ለሕዝባችን የምንጸልይበት ጊዜ ይሆናል። ለሀገራችን የምንጸልይበት ጊዜ ይሆናል። ለቤተ ክርስቲያን የምንጸልይበት ጊዜ ይሆናል። ስለዚህ ይህን ፕሮግራም በተለየ ሁኔታ ተሰናድታችሁ እንድትከታተሉ በጸሎት መንፈስ ሆናችሁ እግዚአብሔርን እያከበራችሁ፣ እያመሰገናችሁ ከእኛ ጋር ጌታን እያመለካችሁ ይህን ፕሮግራም እንድትከታተሉ በጌታ ፍቅር እናድማችኋለን። እንግዲህ አርዕስቱ አቤነዘር ይላል። አርዕስቱ አቤነዘር፣ እግዚአብሔር እስከዚህ ድረስ ረድቶናል። ዛሬ አርስታችን እንግዲህ በዛው ዙሪያ አቤነዘር በሚል ዙሪያ የሚያጠነጥን ይሆናል። አንድ የእግዚአብሔርን ቃል አነብና ወደ ጸሎት እሄዳለሁኝ። ከመዝሙር ዘጠና ላይ ነው ማነበው። መዝሙር ዘጠና ከቁጥር አንድ ጀምሮ እስከ አራት አነባለሁ። የእግዚአብሔር ቃል እንዲህ ይላል። እግዚአብሔር ሆይ፣ አንተ ከትውልድ እስከ ትውልድ መጠጊያችን ሆንህልን ገና ተራሮች ሳይወለዱ ምድርንና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም ነህ። ሰዎችን ወደ አፈር ትመልሳለህ። የሰው ልጆች ሆይ ወደ ቦታችሁ ተመለሱ ትላለህ። ሺህ ዓመት በፊትህ እንዳለፈችው እንደ ትናንትና ቀን ናት፣ እንደ ሌሊትም እርቦ ነውና ይላል። እንጸልይ። ዘመናት የማይሽሩህ በዘመናት መካከል ጸንተ የምትኖር ብቻህን ታላቅና ኃያል ሆንክ። አባታችን እግዚአብሔር በጌታችን በኢየሱስ ክርስቶስ ስም እናከብረሃለን፣ እናመሰግናሃለን ስላሳየህን ፍቅር፣ አመቱን ስለተሸከምከን፣ ደበደላችን ስላልቆጠርክብን፣ ደጠላታችን ሐሳብም ስላልጠፋን፣ በምሕረትህ ለዛሬ ስለደረስን በጌታ በኢየሱስ ስም እናመሰግናሃለን። በተለየ ሁኔታ ደግሞ በዚህ ዓመት እኛ እንደ ግለሰብ እንደ ቤተ ክርስቲያን፣ እንደ ሀገር በፊትህ የበደልንህን በደላችንን መተላለፋችንን ይቅር እንድትለንም እለምንሃለን። በዚህን ሰዓት ጌታ ሆይ አቤነዘር እንላለን። እግዚአብሔር እስከዚህ ድረስ ረድቶናል ብለን ስምህን ከፍ ማድረግ እንፈልጋለን። ስለዚህ በዚህ ሰዓት በመንፈስ ቅዱስህ አማካኝነት በቃልህ እንድትናገረን እለምንሃለሁ። እኔ ደግሞ የተከበረውን ቃልህን ይዤ በአንተና በሕዝብህ ፊት ስቆም ዋክን መተላለፌን ኃጢአቴን ሁሉ ይቅር ብለህኝ በክርስቶስ ኢየሱስ ደም ሸፍነህኝ በመስቀሉ ስር ሸሽገህኝ እንደ ክብርህ ባለጠግነት እንድትጠቀምብኝ እለምንሃለው በጌታ በኢየሱስ ስም አሜን። እስራኤላውያን እግዚአብሔርን በፈለጉ ጊዜ ሳሙኤል ጋር ሄደው። ሳሙኤል የእግዚአብሔር ነቢይ ነበር። እግዚአብሔርን የሚፈራ ሰው፣ እግዚአብሔር ክብር የሚኖር ሰው ሰው ሁሉ ከእግዚአብሔር በተመለሰበት ዘመን ሰው ሁሉ ከጣዖት አምልኮ ጋር ራሱን ባዋሃደበት ዘመን ሳሙኤል ግን የእግዚአብሔር ሰው ሆኖ ይቆም ነበር። ክብር ለአምላካችን ለእግዚአብሔር ይሁን። ጥቂትም ቢሆን እግዚአብሔር ሰው አለው። በሀገራችንም በአካባቢያችንም እርሱን የሚፈሩ በፊቱ የሚያነቡ እንደ ቃሉ ለመኖር የሚተጉ ወገኖቻቸውን እግዚአብሔር ባበዛላቸው ጸጋ የሚወዱ አሉ። እንደ ሳሙኤል ያሉ የኤሊ ልጆች የእግዚአብሔርን ቤተ ክርስቲያን በሚያረክሱበት ዘመን ኤሊም ካህኑ ዝም ባለበት ዘመን እግዚአብሔር የራሱን ሰው አስነሳ። ያስገርማል። በአንደኛ ሳሙኤል ምዕራፍ ሶስት ላይ ስትመለከቱ ከቁጥር 19 ጀምሮ ሳሙኤልም እያደገ ሄደ፣ ይላል የእግዚአብሔር ቃል። ይህን ቃል ባለፉት ሁለት ሶስት ወራት በተደጋጋሚ በተደጋጋሚ አጠናው ነበር። ብዙ ቦታ ላይም የእግዚአብሔርን ቃል ሳካፍል እናገር ነበር። እንደገና ዛሬም መናገር እፈልጋለሁ። አንደኛ ሳሙኤል ምዕራፍ 3 ቁጥር 19 እስከ 21፣ እንድታነቡ አደፋፍራችኋለሁ። ሳሙኤልም እያደገ ሄደ፣ እግዚአብሔርም ከእርሱ ጋር ስለነበረ ከሚናገረው ቃል አንዳች በምድር ላይ አይወድቅም ነበር ይላል። ሀሌሉያ! እግዚአብሔር ቃል በተረሳበት ዘመን፣ ሰው እግዚአብሔርን መፍራት በተወበት ዘመን ሴሎ የእግዚአብሔር ማደሪያ፣ እግዚአብሔር የመረጠው ስፍራ መላገጫና መዳሪያ የሆነበት ስፍራ ሆኖ በነበረበት ዘመን እግዚአብሔር ሰውን አስነሳ ባልተጠበቀ መንገድ። ስለዚህ እግዚአብሔር ከእርሱ ጋር ሆነ። ሳሙኤልም የእግዚአብሔርን ቃል ይናገር ነበረ ከሚናገረውም ቃል አንዳች በምድር ላይ አትወድቅም ነበረ። ምክንያቱም እግዚአብሔር ከእርሱ ጋር ነበረና። ዛሬ ወገኖቼ፣ በአካባቢያችን፣ በቤተ ክርስቲያናችን፣ በሀገራችን እግዚአብሔርን የሚፈሩ ሰዎች ያስፈልጉናል። የእግዚአብሔር ቃል ኃይል ኖሮት ሰዎች ጋር እንዲደርስ ከተፈለገ እግዚአብሔርን የሚፈሩ ሰዎች ያስፈልጉናል። ቁጥር 20 ላይ እስራኤልም ከዳን እስከ ቤርሳቤህ ያለው እስራኤል በሙሉ በእርግጥ ሳሙኤል የእግዚአብሔር ነቢይ መሆኑን አወቁ ይላል። እንዴት ደስ ይላል! እንዴት ደስ ይላል! እኛም ዛሬ በእኛህም ሀገር የሚደረጉትን ኃጢአቶች የሚገስጽ ሰው ቢኖር ሰውም የሚሰማውና የሚፈራው ሰው ቢኖር ኃጢአትን በስሙ የሚጠራ ቢኖር ሳይለያይ ሰሜን ደቡብ ሳይል፣ ምስራቅ ምዕራብ ሳይል እግዚአብሔርን በመፍራት እውነትን እውነት ብሎ የሚናገር ሰው ቢኖር ለሀገራችን መድኃኒት ያ ነበር። ለሕዝባችን መድኃኒት ያ ነበር። ለቤተ ክርስቲያን መድኃኒት ያ ነበር። ሰላም የሚመጣው በዛ መልኩ ነው እንጂ ሁሉም ሰው በየቤቱ ሰይፍ እየሳለ ሰላም ይውረድ ቢል ጉባኤ ቢሰበሰብ ሰው ቢነጋገር ትርጉም የለውም። ሰላም የሚመጣው ከእግዚአብሔር ነው። መጀመሪያ እግዚአብሔርን መፍራትን ካልተለማመድን ጌታን ካልፈራ ነው፣ በቤተ ክርስቲያን ውስጥ እግዚአብሔር ካልከበረ፣ በውጪም እግዚአብሔር ካልከበረ፣ በመንግስት መሥሪያ ቤቶች እግዚአብሔር ካልከበረ፣ በፍጹም ሰላም መምጣት አይችልም። የሰላም ንጉሥ የሰላም አለቃ ጌታችን ኢየሱስ ክርስቶስ ብቻ ነው። ሰላም ሰላም ስለተባለ ብቻ ሰላም ሊመጣ አይችልም። ሰው ሁሉ ከዳን እስከ ቤርሳቤ የነበሩ እስራኤላውያን እግዚአብሔር ከሳሙኤል ጋር መሆኑን በእርግጥም ሳሙኤል የእግዚአብሔር ነቢይ መሆኑን አወቁ። ስለዚህ ሳሙኤል ያስተዳድራቸው ጀመር። ስለዚህ ሳሙኤል በእስራኤላውያን ላይ ይፈርድ ነበር ይላል የእግዚአብሔር ቃል። ያስገርማል። ቁጥር 21ን ብትመለከቱ እግዚአብሔርም ይላል በሴሎ ይገለጥ ነበር ይላል። ሃሌሉያ! አያችሁ ወገኖቼ መገለጡን ትቶ ነበር እግዚአብሔር ራዕይ ብርቅ ሆኖ ነበር ይላል ቃሉ፣ ብርቅ። እግዚአብሔር ሰው አስነስቶ እንደገና በሴሎ መገለጥ ጀመረ። እግዚአብሔር በሴሎ ቁጥር 21 ላይ እግዚአብሔርም በሴሎ ይገለጥ ነበረ፣ በቃሉም አማካኝነት በሳሙኤል በኩል ይገለጥ ነበር ይላል በቃሉ አማካኝነት በሳሙኤል በኩል ይገለጥ ነበር ይላል። ህዝቡ ለዚህ ነው ወደ ሳሙኤል የመጣው። ሳሙኤል ደግሞ እውነቱን ነገራቸው። እግዚአብሔር ቃል እንደሚናገረው ሳሙኤልም ይላል ህዝቡን በሙሉ በምጽጳ ሰብስቡ አለ። ቁጥር ሶስት ላይ አንደኛ ሳሙኤል ምዕራፍ ሰባት እኔም ስለእናንተ ወደ እግዚአብሔር ጸልያለሁ አለ። እስራኤላውያንም በምጽጳ ተሰበሰቡ። በተሰበሰቡ ጊዜ ውሃ ቀድተው በእግዚአብሔር ፊት አፈሰሱ። በዚያች ዕለት ጾሙ። በዚያም እግዚአብሔርን በደለናል ብለው ተናዘዙ ይላል። ሳሙኤልም በምጽጳ ዳኛ ሆኖ እስራኤልን ያስተዳድር ነበር ይላል። አዎ ሳሙኤል ያደረገው ነገር ቢኖር ኑ ወደ እግዚአብሔር እንመለስ አላቸው። ከላይ በተለይ ብትመለከቱ ከቁጥር ሶስት ላይ ሳሙኤልም እስራኤላውያንም የእስራኤልን ቤት ሁሉ በፍጹም ልባችሁ ወደ እግዚአብሔር የምትመለሱ ከሆነ ሌሎችን አማልክትና አስታሮትን ከመካከላችሁ አስወግዱ፣ ራሳችሁንም ለእግዚአብሔር አሳልፋችሁ ስጡ፣ እርሱንም ብቻ አምልኩ፣ እርሱም ከፍልስጤማውያን እጅ ይታደጋችኋል አለ። ከልብ ወደ እግዚአብሔር ልትመለሱ ይገባል። እግዚአብሔር እንደሆነ ሊረዳችሁ ዝግጁ ነው። እግዚአብሔር ከጠላታችሁ በላይ ነው። ከፍልስጤማውያን በላይ ነው። ይታደጋችኋል፣ ከእጃቸው ያድናችኋል። ነገር ግን እናንተ በሙሉ ልብ ወደ እግዚአብሔር ልትመለሱ ይገባል። ጣዖቶቻችሁን ከመካከላችሁ ልታስወግዱ ይገባል ነበር ያለው። ዛሬ ወገኖች ሀገራችን በጣዖት የተሞላች ሀገር ሆናለች። ሰው በተለያየ ምክንያት ስም እያወጣ አምላክ ያልሆነውን ነገር እያመለከ ነው ያለው። ይህን ብዙ ሰው መስማት አይፈልግም፣ ግን ሊነገረው ይገባል። የእግዚአብሔር ቃል ስለሆነ ሰው ሁሉ ሊሰማው ይገባል። መመለክ ያለበት ሰማይና ምድርን የፈጠረው እግዚአብሔር ብቻ ነው። በእግዚአብሔር ስም በሌላ በሌላ ስም ማንኛውንም ነገር ብናመልክ በእግዚአብሔር ፊት ጣዖት ነው ነው የሚለው የእግዚአብሔር ቃል አለቀ። በመላእክትም ስም በለው በሰውም ስም በለው በምንም ስም በለው መመለክ ያለበት ሌሎች አማልክት አይኑሩህ በፊቴ ብለዋል እግዚአብሔር በሰማይ በላይ በሰማይ ካሉት በታች በምድር ካሉት በውሃ ውስጥም ካሉት አንዳች ሌላ አምላክ አይኑርህ፣ ምሳሌም አታድርግ፣ አትስገድለትም። እኔ አምላክህ እግዚአብሔር ቀናተኛ አምላክ ነኝና ይላል። ጣዖት በእግዚአብሔር ሕዝብ ይገባል መካከል ይገባል። እግዚአብሔርን የሚፈራ የሃይማኖት ሀገር የሚባል ኢትዮጵያ ውስጥ ጣዖት ይኖራል ሊል ይችላል ሰው። ሞልተዋል፣ ይታወቃል። እግዚአብሔር ብቻ ነው መመለክ ያለበት የሰማይና የምድር ገዥ የሆነው ፈጣሪ የሆነው ጌታችን ኢየሱስ ክርስቶስ ነው መመለክ ያለበት። ሰዎች አይደሉም፣ ቅዱሳን ሰማዕታት አይደሉም። መመለክ ያለበት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው፣ እግዚአብሔር ብቻ ነው። ጣዖቶቻችሁን ከመካከላችሁ አስወግዱ ነበር ያለው ሳሙኤል ለእስራኤላውያን፣ በበዓል ስም በአስታሮት ስም የተለያየ ስም እያወጡ እግዚአብሔርን የምናመልካለን ይላሉ። ነገር ግን በጎን ደግሞ የተለያየ ስም እያወጡ በየቤቶቻቸው፣ በየተራራው ላይ፣ በየዛፉ ስር ጣዖቶቻቸውን ያመልኩ ነበር። ያኔ እግዚአብሔር ከእነርሱ መካከል አልነበረም። ጠላቶቻቸውም እንደ ቀል ሊጫወቱባቸው ነበር። እህል ዘርተው መከር ደርሶላቸው ለውቅያ ሲደርስ መጥተው ሰብስቦ ይሄዳሉ። ጥጃ ተወልዶላቸው ካደጉ በኋላ ትንሽ ተለቅ ሲሉ ፍልስጤማውያን መተው ነድተው ይወስዷቸዋል። የተበዘበዘ ሕይወት ይኖሩ ነበር። ምን ነበር ችግራቸው? እግዚአብሔርን አለመፍራት፣ እንደ እግዚአብሔር ቃል አለመሄድ፣ ወደ እግዚአብሔር አለመመለስ፣ ኃጢአትን በስሙ አለመጥራት፣ ያ ነበር ችግሩ፣ የእስራኤል ሕዝብ ችግር። ስለዚህ ሳሙኤል የእግዚአብሔር ነቢይ ወደ እግዚአብሔር ተመለሱ አላቸው። ንስሐ ግቡ፣ ጣውቶቻችሁን፣ አስወግዱ፣ በሙሉ ልብ ወደ እግዚአብሔር ተመለሱ ነበር ያላቸው። ዛሬ ለእኛ ለኢትዮጵያውያን ይሄ መልእክት በጣም ያስፈልጋል። በተለይ ደግሞ በዚህ በዓመቱ መዝጊያ ጊዜ በጣም ያስፈልገናል። ወገኖቼ እግዚአብሔርን እንደ ህዝብ በድለነዋል። ምንም ጥያቄ የለውም ክፋት በምድራችን ተፈጽመዋል። ምንም ጥያቄ የለውም። ልናስተባብል አንችልም። ንጹህ ደም ፈሷል። ስንት ክፋት በምድራችን ተፈጽመዋል። እግዚአብሔርን በድለናል። አንዳችንም ነፃ አይደለንም። ቀጥታ ባንሳተፍ፣ በተዘዋዋሪ ተሳትፈናል። እግዚአብሔርን በሰማይ አሳዘነነዋል። እስራኤላውያን ያሉት እግዚአብሔርን በድለናል አሉ። ዛሬም እኛ ኢትዮጵያውያን ልንል የሚገባን ነገር ቢኖር እግዚአብሔርን በድለናል። ወደ እግዚአብሔር ልንመለስ ይገባል ልንል ይገባል። ሰው ሁሉ ንስሐ ሊገባ ይገባል። ሰው ሁሉ ከክፋቱ ሊመለስ ይገባል። እግዚአብሔር ሊፈራ ይገባል በዚህ ምድር ላይ። ከዚያም የእግዚአብሔር ነቢይ ሳሙኤል በእግዚአብሔር ፊት ጸሎት አደረገ በእስራኤላውያንም ፋንታ ሆኖ ወደ እግዚአብሔር ጮኸ ይላል የእግዚአብሔር ቃል። እንደዚሁም ደግሞ መስዋዕትን አቀረበ እግዚአብሔርም መለሰለት ይላል። ሃሌሉያ። ሳሙኤል መስዋዕት አቅርቦ ህዝቡን ወደ እግዚአብሔር አቅርቦ በእግዚአብሔር ፊት መስዋዕት አቅርበው ኃጢአታቸውን ተናዘው ጾመው ጸልየው እርሱ ደግሞ ወደ እግዚአብሔር ጸለ፣ ህዝቡም ወደ እግዚአብሔር ጸለ፣ እግዚአብሔርም መለሰለት ይላል። አምላካችን ዛሬም የሚመልስ አምላክ ነው። አምላካችን ዛሬም ይቅር የሚል የሚምር አምላክ ነው። ግን የተሰበረ ልብ ይፈልጋል። ከክፋት የሚመለስ ሰው ይፈልጋል። እግዚአብሔር የሚጸልፍ ሰው ይፈልጋል። እግዚአብሔር የሚጾም ሰው ይፈልጋል። እግዚአብሔር ያስፈልጋል። ኢትዮጵያ ያስፈልጋታል አሁኔ ቤተ ክርስቲያን ያስፈልጋታል። አሁን ይሄ ወደ እግዚአብሔር ልንመለስ ይገባል። ክፋትን ክፋት ልንለው ይገባል። ኃጢአትን ኃጢአት ልንለው ይገባል። ሌብነትን ሌብነት ልንለው ይገባል። ዝሙትን ዝሙት ልንል ይገባል። እግዚአብሔርን መፍራት አለብን። እግዚአብሔርም ይመልስልናል። ፍልስጤማውያን እንዳመላቸው ብለው እስራኤልን ሊወጉ መጡ። ያኔ ይሁን እንጂ ይላል የእግዚአብሔር ቃል ከቁጥር አስር ላይ ያነባለው አንደኛ ሳሙኤል ምዕራፍ ሰባት ሳሙኤል የሚቃጠለውን መስዋዕት በሚያሳርግበት ጊዜ ፍልስጤማውያን እስራኤልን ለመውጋት ቀረቡ። ይሁን እንጂ በዚህ ዕለት እግዚአብሔር በፍልስጤማውያን ላይ ከባድ የነጎድጓድ ድምፅ ስላንጎዳጎደባቸው እጅግ ተሸበሩ፣ ድልም ተመቱ፣ ከእስራኤላውያንም ፊት ሸሹ ይላል። እኔ የሚያስገርመኝ ወገኔ እግዚአብሔር ለመስራት ጦር አስፈልገው እግዚአብሔር ለመስራት ኃይል የሰው ኃይል አስፈልገው? በደመና ውስጥ ይሰራል። ክብር ለስሙ ይሁን። ያንጎዳጉዳል፣ ጠላቱን ያሸብራል፣ ሁኔታዎችን ያስተካክላል። ብቻ ብቻ ወገኔ እግዚአብሔር የሚፈልገው ወደ እርሱ በንስሐ የሚመልስን ህዝብ ነው። ከዚያም እስራኤላውያንም ከምጽጳ ወጥተው ፍልስጤማውያንም በየመንገዱ እየገደሉ ከቤት ካር በታች እስካለው ስፍራ ድረስ አሳደዷቸው ይላል። ቁጥር አሥራ ሁለት ላይ ከዚህ በኋላ ሳሙኤል አንድ ድንጋይ ወስዶ በምጽጳና በሼን መካከል አቆመው። ስሙንም እግዚአብሔር እስካሁን ድረስ ረድቶናል ሲል አቤነዘር ብሎ ጠራው ይላል። እግዚአብሔር እስካሁን ድረስ ረድቶናል አቤነዘር። ወገኖቼ ይህን ዓመት እግዚአብሔር በእውነት ረድቶናል። የማይታለፉ ነገሮችን አሳልፎናል። የማይቻሉ ነገሮችን አስችሎናል። እንደ በደላችንም አልከፈለንም። ክብር ይገባዋል፣ ምስጋና ይገባዋል፣ ስግደት ይገባዋል። አቤነዘር እንላለን። እስከዛሬ ያደረሰን እዚያ አድርሶ ግን አይጥለንም። እምነት አለን ግን ንስሐ ልንገባ ይገባል። ይህም ፕሮግራም የምንጨርሰው ወገኖቼ ልዩ ጸሎት በማድረግ ነው። ምስጋናና ክብር፣ አምልኮና ስግደት የሚገባህ የዘላለም አምላክ እግዚአብሔር፣ በክርስቶስ ኢየሱስም እናመሰግንሃለን። ጌታ ሆይ እንደ ኃጢአታችን፣ እንደ በደላችን፣ እንደ መተላለፋችን አልከፈልከንምና እግዚአብሔር የዘላለም አምላክ እነሆ የምሕረትህ ብዛት ዛሬም በሕይወት አኑረናል እና ና በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። አባት ሆይ አቤቱ በድለናል፣ አሳዝነንሃል። እግዚአብሔር የዘላለም አምላክ ሆይ እንደ ቤተሰብ፣ እንደ ግል፣ እንደ መንግስት፣ እንደ ሕዝብ እግዚአብሔር ሆይ አንተን በድለናል። እግዚአብሔር የዘላለም አምላክ ከበደላችንና ከኃጢአታችን የተነሳ ምድራችን እየታወከች፣ ጌታ ሆይ እየተጨነቅን አለን። አቤቱ የእስራኤል ቅዱስ እግዚአብሔር ሆይ በምህረት እንድትጎበኘን እንማጸንሃለን። የዘላለም አምላክ እግዚአብሔር ሆይ ጌታ ሆይ እኛ ማንን ስምህን እንጠራ ዘንድ ነገር ግን ስለ ስምህ ብለህ ጌታ ሆይ ስምህን አክብረህ ዛሬም በህይወት አኖርከን ማይታለፉ ክፉ ዘመናትን አሳለፍከን። እግዚአብሔር አምላካችንና መሸሸጊያችን ሆይ እነሆ አናልፋቸውም ብለን የፈራናቸውን ሁሉ በአንተ አለፍናቸው፣ እጅግ አድርገን እናመሰግንሃለን። የሰራዊት ቅዱስ እግዚአብሔር ሆይ ዛሬም የከበረ ስምህን እንጠራለን። እግዚአብሔር አባት ሆይ ኃጢአታችንን፣ በደላችንን፣ መተላለፋችንን ሁሉ ይቅር ብለህ ጌታ መንፈስ ቅዱስ ሆይ ለህዝብህ እንድትራራ እንማጸንሃለን። አባት ሆይ ምድር በፊትህ ናት። እግዚአብሔር የዘላለም አምላክ ህዝብህ በፊትህ ነው። እግዚአብሔር የዘመናት ቅዱስ ሆይ እነሆ በእጅህ የፈጠርከው ፍጥረት የዘላለም አምላክ እግዚአብሔር ሆይ ከበደልና ከኃጢአቱ ብዛት ጌታ ሆይ በብዙ ጉስቁልና ውስጥ አለና በጌታ በኢየሱስ ክርስቶስ ስም በምህረት እንድትጎበኝን እንጸልያለን። አምላካችን እግዚአብሔር ሆይ ልባችን ደነደነ። ጌታ ሆይ አንገታችን ደነደነ። እግዚአብሔር የዘላለም አምላክ ያንተን ምህረት፣ ያንተን ቸርነት፣ ያንተን በጎነት ማየት ተሳነን። ከዚህ የተነሳ እግዚአብሔር ሆይ በምድራችን ላይ ጦርነት በስቷል። ከዚህ የተነሳ እግዚአብሔር ሆይ ወንድም ወንድሙን ጌታ ሆይ እየመታ እያቆሰለ እያደማ የዘላለም አምላክ እግዚአብሔር ሆይ ህይወቱን እያጠፋ ነገር ግን በደስታ በሚኖርበት ዘመን ላይ ደርሰናል። አቤቱ ምህረት አድርግልን የሰራዊት ቅዱስ እግዚአብሔር ሆይ እነሆ በረሃብ ህዝቡ ይሰቃያል። እግዚአብሔር የዘላለም አምላክ በበሽታ ተመቷል። ይህም ሁሉ ሊመልሰን አልቻለም። እግዚአብሔር ሆይ እባክህን በምህረት ጎብኘን። እግዚአብሔር የዘላለም አምላክ በአራቱም ማዕዘን ጌታ ሆይ እየሆነ ያለውን የምታይ ጌታ በድርቅ እየተመታ ጌታ ሆይ የማይመለስ ልብ እግዚአብሔር በበሽታ እየተመታ የማይመለስ ልብ የዘላለም አምላክ እግዚአብሔር ሆይ በብዙ ነገር ውስጥ ገብተናል። ነገር ግን መመለስ አቅቶናል፣ እግዚአብሔር ሆይ ማስተዋል አቅቶናል፣ ማውራት ብቻ ሆኖብናል። የዘላለም አምላክ እግዚአብሔር ሆይ ለዚህ ሕዝብ እንድትራራ እንጸልያለን። አቤቱ ሕዝብህን ወደ ማስተዋል አምጣው። እግዚአብሔር አምላካችን ሆይ እንፍራህ። ጌታ ሆይ ወደ አንተ እንመለስ። ሁሉን ቻይነትህን እግዚአብሔር ሆይ እንረዳ ጌታ ሆይ እጃችንን ከልባችን ጋር ወደ አንተ እናንሳ። ጌታ ሆይ እነሆ በምድር ዳርቻ ሁሉ ያለው ህዝብ ጌታ የዘላለም አምላክ ወደ አንተ ይመለስ ዘንድ እባክህን እርዳን። አምላካችን እግዚአብሔር ሆይ በብዙ ረዳህን። ምንም እንኳን ኃጢአተኞቹ ብንሆን እንድንሞት ግን አልፈቀድክም። ዛሬም በህይወት አለን። እግዚአብሔር ሆይ ለታላቁ ስምህ ስትል ይህንን አድርግሃልና እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ምንም እንኳን ደመና የምናየው ባይኖር ነፋስም ባይነፍስ ጌታ ወይ ምልክት የሚሆን ነገር ነገር ግን ይሄ ሸለቆ ውሃ ይሞላል ተብሎ እንደተጻፈ እግዚአብሔር ሆይ ለዚች ምድር ተስፋ የምናደርገው ባይናችን የምናየው ባይኖር የዘላለም አምላክ እግዚአብሔር ሆይ የምድርን ሰላም የሚመልስ የአንተ ኃይል በዚች ምድር ላይ እንዲሆን እንጸልያለን። እጅህ እንዲዘረጋ እንጸልያለን። እግዚአብሔር የዘላለም አምላክ በመንግስታት ቤት እንድትገባ እንጸልያለን። የሰራዊት ቅዱስ እግዚአብሔር ሆይ ይህንን ነገር መልካም ነው ብለው ተነስተው፣ ጌታ ሆይ እርስ በርስ የሚጠፋፉትን እያንዳንዳቸውን ጌታ ሆይ ልባቸውን እንድትጎበኝ እንጸልያለን። ቆም ብለው ማሰብ እንዲችሉ እግዚአብሔር ሆይ እንድትረዳቸው እንጸልያለን። አቤቱ ጌታ ሆይ ከመጠፋፋት ምንም አይገኝም። የዘላለም አምላክ እግዚአብሔር ሆይ ይህንን ያክፉ ጠላታችን ዲያብሎስ ይህንን ያደርጋል እና በክርስቶስ ኢየሱስ ስም አንተ በቃ እንድትል እንጸልያለን። አባት ሆይ ትችላለህ፣ የሚያቅትህ ነገር የለም። እግዚአብሔር የዘላለም አምላክ እነሆ አንተ ኃያል ነህ ጌታ ሆይ አቤቱ እግዚአብሔር የዘላለም አምላክ የሚያስጨንቀው ነገር ግን በክርስቶስ ኢየሱስ ስም ወደ ኋላው ይቀር። አምላካችን እግዚአብሔር ሆይ ስለምታደርግ እናመሰግንሃለን። ጌታ ሆይ እስከ ዛሬም ያየንህ የተማመንብህ ዛሬም ደግሞ ስንጠራህ እግዚአብሔር የዘላለም አምላክ እንደምታደርግ፣ እንደምታከናውን፣ እንደምትራራልን ጌታ ሆይ በመታመን ነውና በክርስቶስ ኢየሱስ ስም እናመሰግንሃለን። አምላክ የእግዚአብሔር ሆይ ስምህን እየጠራ አንተን ተስፋ አድርጎ ለሚጠብቅህ ሁሉ በኢየሱስ ክርስቶስ ስም በመልካም ትገለጥ ረፍትና ሰላም ይሁንልን ዘመናችን በፊት የተባረከ ይሁን እግዚአብሔር ሆይ ለምድሪቱ መድኃኒት አድርገን ጌታ ሆይ በወሬ ነፋስ የምንገፋ እግዚአብሔር የዘላለም አምላክ ወዲያና ወዲህ የምንወዛወዝ እንዳንሆን በስፍራችን ላይ ቆመን እንድንጠብቅህ የጠበቅንህን ጌታ ደግሞ ጌታ ሆይ አምላካችን ይህንንና ያንን አደረገ ብለን ጌታ የዘላለም አምላክ እንድናመሰግንህ እንድትረዳ ምንጸልያለን።